እንደምን ሰነበታችሁ። አሜን። እግዚአብሔር አምላክ ስሙ ለዘላለም የተመሰገነ ይሁን። የዛሬዋን እለት ባርኮ ስለሰጠን እንድናመሰግነው እንድንዘምርለት ስለፈቀደልን ክብር ምስጋና ለሱ ይሁንና አሁን ደግሞ በመካከላችን ተገኝቶ ጉባኤያችን ተረክቦ እሱ ራሱ እግዚአብሔር መንፈስ ቅዱስ እንዲያስተምረን ቅዱስ ፈቃዱ ይሁንልን። ዛሬ ስለ ጾም፣ ጾምን በተመለከተ ጥያቄዎች አሉ። ለእነዚያ ጥያቄዎች መልስ ከኔም ከናንተም እኔም እናንተም ሳይሆን የሚመልስልን መንፈስ ቅዱስ ነው። ግን ሁላችንም ምክንያቶች እንሁን ለመልሱ ለማለት ነው። አንደኛው ጥያቄ በጾም ወራት የአሳን ስጋ የሚመገቡ አሉ። ስለዚህ ነገር መጽሐፍ ቅዱስ ምን ይላል ነው ጥያቄው። መልሱ መጽሐፍ ቅዱስ እንደሚለው ጾም ስጋን የማድከምና ስጋዊ ፍቶትን የመቆጣጠር ጥበብ ነው። እንዲያውም እንደ መጽሐፍ ቅዱስ መረጃነት ከሆነ ጾምን ይጾሙ የነበሩ አባቶች በአብዛኛው ያለምንም እህል ውሃ እንደነበር መጽሐፍ ቅዱስ ይናገራል ዘጸአት 34 27 መጽሐፍ አስቴር አራት አስራ ሶስት ትንቢተ ዮናስ ሶስት አስር ማቴዎስ አራት አንድ እስከ አራት ሉቃስ አራት አንድ እነዚህን የመሳሰሉት ጥቅሶች ያለምንም እህል ውሃ ጾም ይጾም እንደነበረ ነው የሚናገሩት። ይሁን እንጂ ያለምንም እህል ውሃ መጾም ለማይችሉ ከስጋ ከቅቤ ከሚያሰክር መጠጥ ከማለፊያ እንጀራ ሳይቀር ተከልክለው በመናኛ ምግብ ማለትም ለስጋ ኃይል ሰጪ ያልሆኑ ምግቦችን በመውሰድ መጾም እንደሚችሉ ይናገራል። እንደኛ ማለት ነው። የዳዊት መዝሙር መዝሙር 108 ቁጥር 23 እስከ 25 ትንቢተ ዳንኤል ምዕራፍ 9 3 እና ትንቢተ ዳንኤል ምዕራፍ 10 ቁጥር 2 ስንመለከት ለዚህ መረጃ እናገኛለን። ከዚህ ውጪ በጾም ጊዜ የአሳ ስጋ ብሉ የሚል የለም በመጽሐፍ ቅዱስ ውስጥ። ያለ የቻለ ያለ ምንም ያልቻለ በመናኛ ምግብ ከአልሚ ምግብ ከስጋ፣ ከቅቤ፣ ከወተት ርቆ ከዚያ ውጭ ግን በመጽሐፍ ቅዱስ ውስጥ በጾም ጊዜ ውላችሁ ትንሽ ትንሽ ስጋ ውላችሁ ትንሽ ትንሽ ወተት መጠናችሁ ውሰዱ የሚል የለም። እስከሌለ ድረስ ቤተክርስቲያናችን አታደርገው ምናልባት ከክርስትና ውጭ የሆነ እምነት አለው፣ ይሄን እናውቃለን። ከክርስትና ውጭ የሆነው እምነት ብሉይም አዲሱም ስለሌለው የክርስትናውን ስርዓትና እምነት ስለማይከተል የራሱ የሆነ። ስርዓት አለ። ውሎ ማታ ስጋ ይበላል። ይሄ በሀገራችን ግልጥ ነው፣ እናውቀዋለን። እንዲያው በጾም ጊዜ ነው በጎች በጣም ይት የእነሱ ጾም ሲሆን የበግ ነጋዴዎች ያን ጊዜ ዋጋውን ከፍ ያደርጉታል። የቅቤውም እንደዚሁ ነው። ለምን በጾም ጊዜ ነው እነዚያ ሰዎች በብዛት እነዚህን ነገሮች የሚወስዱት? ይሄ ክርስትናው እምነት የተለየ ነው ለማለት ነው። መልካም እንግዲህ፣ ሁለተኛው ምንድነው ይሄ መልስ ሲሰጥ እንዴ፣ ጌታ የጸሎተ ሐሙስ ዕለት ሐዋርያቱን የአሳ ስጋ አልመገበም ወይ? ሌላውስ በፍትህ መንፈሳዊ ወይም በፍትሐ ነገሥት ስለ ጾም በሚናገርበት ክፍል ኢትብልዑ ስጋ ዘእንበለ አሳ አይልም ወይ? ስለዚህ ጌታ የጸሎተ ሐሙስ ዕለት ሐዋርያቱን የአሳ ስጋ ከመገበ፣ ፍትሐ ነገሥቱም በጾም ጊዜ ስጋ አትብሉ ከአሳ በቀር ካለ፣ በጾም ወራት አሳ የማይበላበት ምክንያት ምንድን ነው? እየተከታተላችሁኝ ነው? ጌታ የጸሎት ሐሙስ ዕለት እንግዲህ ጸሎት ሐሙስ ማለት የስቅለት ዋዜማ ማለት፣ የጸሎት ሐሙስ ዕለት አሳ ሐዋርያቱን ከመገበ በፍትሐ ነገሥቱ ደግሞ ስጋን ቅቤን አትብሉ በጾም ጊዜ ከአሳ በቀር ካለ ጾም ማለት በጾም ጊዜ አሳን ማንበላበት ምክንያት ምንድን ነው ነው ጥሩ። መልሱ በቅድሚያ የጸሎት ሐሙስን እናያለን። የጸሎት ሐሙስ ዕለት ሐዋርያት የአሳ ስጋ በመመገባቸው ጾምን አልሻሩም። ምክንያቱም የአዲስ ኪዳን ጾም የተጀመረው ከጌታ ሞትና ትንሳኤ እንዲሁም ከእርገቱና ከመንፈስ ቅዱስ መውረድ በኋላ ነው። ጌታ ሐዋርያቱን የመገበው ግን የስቅለት ዋዜማ ሐሙስ ዕለት ከመሞቱ በፊት ነው። ስለዚህ ከአዲስ ኪዳን ጾም ጋር ምንም አይነት ግንኙነት የለውም። እየተከታተላችሁ ነው። ጾም የተጀመረው ከጌታ ሞትና ትንሳኤ ከእርገቱና ከመንፈስ ቅዱስ መውረድ በኋላ ነው። ጌታ ሐዋርያቱን የጸሎተ ሐሙስ ዕለት የመገበው ከመሞቱ በፊት ነው። ገና ከመሞቱ በፊት ነው። ሥርዓትን ነው ምስ መጀመሪያ ከመሞቱ በፊት ምሳሌነትን አርአያነትን ትምህርትን ነበር። ተግባራዊ የሆነው ማንኛውም ነገር ከመንፈስ ቅዱስ መውረድ በኋላ ነው እና የጸሎተ ሐሙስ የጸሎተ ሐሙስ ዕለት ዓሳ ተበልቷል እና፣ ዛሬ ምን እንብላ የሚለው ከአብይ ጾም ጋር ግንኙነት የለውም ለማለት ነው። እንግዲህ ከጌታ ሞት በፊት ሐዋርያት እንደማይጾሙ፣ ከጌታ ሞትና ትንሣኤ በኋላ ግን እንደሚጾሙ የግድ በመጽሐፍ ቅዱስ ውስጥ መረጃ ማግኘት አለብን። እኔ ባልኩት ወይም ሌላው ባለው አይደለም፣ መጽሐፍ ቅዱስ መናገር አለበት። ምን ይላል መጽሐፍ ቅዱስ? በዚያን ጊዜ ይላል፣ በዚያን ጊዜ የዮሐንስ ደቀ መዛሙርት ወደ እርሱ ቀርበው ወደ ማን ወደ ጌታችን ወደ ኢየሱስ ክርስቶስ ቀርበው እኛና ፈሪሳውያን ብዙ ጊዜ የምንጦመው፣ ደቀ መዛሙርት ግን የማይጦሙት ስለምንድነው አሉት። ኢየሱስም እንዲህ አላቸው፣ ሚዜዎች ሙሽራው ከእነርሱ ጋር ሳለ ሊያዝኑ ይችላሉን? ነገር ግን ሙሽራው ከእነርሱ የሚወሰድበት ሰዓት ይመጣል፣ በዚያ ጊዜም ይጦማሉ። ባረጅ ልብስ አዲስ ራፊ የሚያኖር የለም፤ መጣፊያው ልብሱን ይወጭቀዋልን ይወጭቀዋልና መቀደዱም የባሰ ይሆናል። ባረጅ አቁማዳ አዲስ የወይን ጠጅ የሚያኖር የለም። ቢደረግ ግን አቁማዳው ይፈነዳል፣ የወይን ጠጁም ይፈሳል፣ አቁማዳውም ይጠፋል። ነገር ግን አዲሱን የወይን ጠጅ በአዲስ አቁማዳ ያኖሩታል፤ ሁለቱም ይጠባበቃሉ ይላል ማቴዎስ 9:14 እስከ 18 በዚህ ምንባብ ውስጥ ሙሽራ የተባለ ጌታችን ኢየሱስ ክርስቶስ ነው። ሚዜዎች የተባሉ ሐዋርያት ናቸው። ሙሽራው የሚወሰድበት ቀን የተባለው ደግሞ ዕለተ ዓርብ፣ የጌታ የመስቀል የመሰቀል ቀን ነው። ስለዚህ ሙሽራ የተባለ ጌታችን ኢየሱስ ክርስቶስ በስጋ ከሞተና ከተቀበረ ከተነሳና ካረገ በኋላ ይጦማሉ ለማለት ነው። ትክክለኛውም ይሄው ነው። እየተከታተላችሁ ነው እንዴ? እኛ የብሉይ ኪዳንን ጾም እንጾማለን የዮሐንስ ደቀ መዛሙርት ነን። ፈሪሳውያንም ይጾማሉ፣ እስራኤላውያንም ይጾማሉ። የአንተ ደቀ መዛሙርት የማይጾሙት ለምንድን ነው? ይሉት ነበር። ለምን በዚያን ጊዜ ጾምን አይጾሙም? ማዋሪያቱ እና ምንድን ነው ያላቸው ጌታ፣ ሚዜዎች ከሙሽራው ጋር ሳሉ አይጾሙም። ይሄ እስራኤል ባህል ነው። በሀገራችንም እኮ እንዲያለ አንዳንድ በገጠር አይታችሁ እንደሆነ ሐሙስ ሆኖ እንደሆነ ሰርጉ አረብን እንክታርገው ሚዜዎች ይውላሉ ከሙሽራው ጋር። ማክሰኞ እንደሆነ ሰርጉ ረቡን ይበላሉ። ነገሩ ስህተት ነው በነበረው ምሳሌ ያን ጊዜ ይሰራ በነበረው ባህል ነው የነገራቸው ምሳሌ የመሰለላቸው። በእስራኤል ባህል ሙሽራ ሲዳር የሙሽራው ሚዜዎች በጾም ቀን ጾሙ አይባሉ እና ልክ እንደዚያ ነው አሁን እነዚህ ሐዋርያት በሙሽራ ከተመሰልኩ ከኔ ጋር እያሉ አይጾሙም። ሙሽራው የሚወሰድበት ሰዓት አለ። ከዚያ በኋላ ነው የሚጾሙ ነው ያላቸው። አይደለም እንዴ? ሙሽራው የሚወሰድበት ሰዓት ማለት ክርስቶስ በስጋ ሞት የሚወሰድበት ሰዓት መቼ ነው? ዓርብ ዕለት ከዚያ በኋላ ከትንሳኤ በኋላ አርባ ቀን ቆይቶ ጨርሶ ሲያርግ ደግሞ ተወሰደ፣ በመለኮቱ በመንፈሱ እንጂ ዛሬ እየተዳሰሰ እየተጨበጠ አይደለም። ከዚያ በኋላ ነው የሚጾሙ ባለው መሰረት ሐዋርያት ከመንፈስ ቅዱስ መውረድ በኋላ ነው የጾሙት። በሌላ በኩል ምንድነው ያለው? አዲስ የወይን ጠጅን በአሮጌ አቁማዳ ቢከቱት አሮጌ አቁማዳ ይፈነዳል፣ ወይኑም ይፈሳል፣ ይቀደዳል አቁማዳው ነው የሚለው። ምናልባት ወጣቶች አታውቁት ይሆናል እንጂ በቀደም አባቶች ሳያውቁት አይቀሩም። ወተት፣ የወይን ጠጅ በአቁማዳ ይያዝ ነበር። ዛሬ አሁን በዚህ በአፋሮ አካባቢ በአገራችን በአንዳንድ በቆላማው አካባቢ ወተት በስልቻ የሚይዙ አሉ አይደል? ዘላኖች ስልቻ ማለት አቁማዳ እና፣ ያን ጊዜ ባቅማዳ ይከተት ነበር ማለት ነው። እና አዲስ የወይን ጠጅ መከተት የሚገባው በአዲስ አቅማዳ ነው። አዲሱ የወይን ጠጅ በአሮጌ አቁማዳ ከተከተተ አሮጌ አቁማዳ ቀዳዳነት ስለሚኖረው ይፈነዳል፣ አይችለውም። አዲስ የወይን ጠጅ በአዲስ አቁማዳ ነው ነው ያለው። በሌላም በኩል ጨርቅ ሲያልቅ በመጣፊያ ይጣፋል እና መጻፊያው አዲስ ጨርቅ ከሆነ ያ አሮጌው ጨርቅ የባሰ ይቀደዳል። ገጠር አካባቢ የመጣችሁ አሮጌ ጨርቅ ጋቢ፣ በተለይ ነጠላ ወይም ኩታ የተቀደደ በአሮጌ ጨርቅ ላይ አዲስ ራፊ ጥፋችሁ፣ ሰፍታችሁ ያያችሁ ካላችሁ እኔ እንደማውቀው ጥቂት ቆይቶ የባሰ ይቀደዳል። ለምን? የዚያ የአዲሱ ኃይል አሮጌውን ይስበዋል። አሮጌ ከአሮጌ ከሆነ ይሻላል። ትንሽ ይቆያል። እንደው መቼም የሀገራችን የገጠሩን ችግር እንድታስታውሱት እስካሁን ድረስ ያሉት ያለውን ነው እንጂ እኔ እናንተ ያን የምታውቅትም አይመስለኝም። ምክንያቱም አብዛኞቻችሁ ከአዲስ አበባ አካባቢ ነው፣ ደግሞ ሌሎች ወጣቶች ናችሁ። ገጠር እስካሁን ድረስ እንደዚህ ያለ ያችው ነጠላ ትቀደዳለች፣ ያች በመርፌ በክር እየተጨማደደች ነው ሰውነትን የምትሸፍ ነው። ቅማሉ በውስጥ ሌላ ነው ጥሩ ዋሻ ነው። ለቀማል ድርሊተው ጨርቁ ያን ሁሉ ይችላል። ታግሰው ነው አገራቸውን ጥብቀው እስካሁን ድረስ ሃይማኖታቸውን፣ ታሪካቸውን ጥብቀው እስካሁን ድረስ ያሉት እና ያሞነ ይህ አዲስ የወይን ጠጅ በአሮጌ አቁማዳ አይከተትም ማለት አሁን ነገር ሁሉ አዲስ ሆኗል፣ እና የዮሐንስ ደቀ መዛሙርትና ፈሪሳውያን የሚጾሙት ጾም አሮጌ ሆኗል። ያ አልፎ አልከ እንግዲህ ከመንፈስ ቅዱስ መውረድ በኋላ አዲስ የጾም ስልት፣ አዲስ ስርዓት፣ አዲስ ህይወት፣ አዲስ እምነት፣ አዲስ ጉዞ፣ አዲስ ፍቅር፣ አዲስ የወንጌል ትምህርት፣ አዲስ መንፈሳዊ ነገር ይመሰረታል። ይህ አሮጌ ነው። አልፎ አልከ እንግዲህ ግንኙነት የላቸውም። ስለዚህ እናንተ አሁን የያዛችሁት ጾም ጥሩ ነው፣ ያው የያዙት ነገር ግን ሐዋርያት የእናንተን ጾም አይጾሙም። ከመንፈስ ቅዱስ መውረድ በኋላ ሌላ ነው የሚጾሙት፣ አዲስ ነው የሚመሰረተው። ለዚህ ነው አሁን ዛሬ በአዲስ ኪዳን የምንጾማቸው ጾሞች በክርስቶስ ስም የተለዩ ናቸው። ግን ሰዎቹ ልክ የብሉ ኪዳኑን አብረን እንደያዝ ነው አድርገው የሚናገሩ አሉ። እንግዲህ በተጨማሪም በማቴዎስ 17 14 እስከ 22 ላይ ታሪኩ እንደሚናገረው ሐዋርያት ሊያስለቅቁት ያልቻሉ በአንድ ብላቴና ላይ የነበረ ክፉ ጋኔን ነበር። ጌታ ግን ጋኔኑን ገሰጸውና አባረረው፣ ልጁም ተፈወሰ። በዚህ ጊዜ ሐዋርያት ጌታን ስልጣን ሰጥተህን ተአምራትም ስናደርግ ቆይተናል፣ አሁን ይህ ጋኔን እንዴት ሊያሸንፈን ቻለ? ብለው ጠይቀውት የዚህ አይነት ጋኔን በጾም እና በጸሎት ነው የሚባረረው በማለት አስረድቷቸዋል። ስለዚህ ይህ አባባል ሐዋርያት ከጌታ ጋር ሳሉ ገና ጦም አለመጀመራቸውን ያረጋግጣል። ከጌታ ሞትና ትንሳኤ በኋላ ግን ጦም መጀመራቸውን መጽሐፍ ቅዱስ ይናገራል። የሐዋርያት ሥራ ምዕራፍ 13 ቁጥር 2 እስከ 3፣ የሐዋርያት ሥራ ምዕራፍ 14 23፣ ሁለተኛ ቆርንቶስ ምዕራፍ 6 ቁጥር 6 ለምሳሌ አለ የጠቀስናቸው ናቸው። እነዚህ ከዚያ በፊት ሐዋርያት ጾም አለጀመሩ የተመለሰ መሰለኛ አይደል? አሁን የጸሎተ ሐሙስ ማለት ጌታ ሐዋርያትን አሳ መግቧል። ለምን እኛ ዛሬ አሳን በአብይ ጾም፣ በሌሎችም የጾም ጊዜያት ለምን አንመገብም ለሚሉ ሰዎች ምንድን ነው የምንላቸው? ባጭሩ ንገሩኝስ። መጽሐፍ ቅዱስ ላይ የለም አንድ ሌላው የጾረት አመስለት የአብይ ጾም ጾም አልተጀመረም ማለት ያን ጊዜ ጌታ ለሐዋርያቱ ሐዋርያቱን አሳን ሲመግብ የአብይ ጾም ጾም አልተጀመረም። ራሱን የመገባቸው ከመሞቱ በፊት ነው፣ ገና ከመሰቀሉ በፊት ነው። የስቅለቷ ዜማ ነው እና እንደነገ ሊሰቀል እንደ ዛሬ ነው የመገባቸው። ስለዚህ ያን ጊዜ ጾም ስላልተጀመረ ጾም ስላልተጀመረ እንኳን አሳ ሌላውን ጮማ ሁሉ ቢቆርጥላቸው ክልክል አልነበረውም። ተጠይቆም ተናግሯል። ለምንድን ነው የማይጾሙት ደቀ መዛሙርት ተብሎ ተጠይቆ ነው እኮ የምለው። እንዴ ሚዜዎች ከሙሽራው ጋር ሳሉ አይጾሙም። ሙሽራው ከነሱ የሚወሰድበት ጊዜ አለ፣ ከዚያ በኋላ ነው የሚጾሙ ብሎ መልስ ሰጥቷል እኮ ሙሽራ የተባለ እሱ ነው። የሚወሰድበት ጊዜ አለ የተባለው ጊዜ ሞቱ ነው። ከእኔ ሞት በኋላ ነው፣ ከመንፈስ ቅዱስ መውረድ በኋላ ነው የሚጾሙ። ዛሬ አይጾሙም ብሏል። ስለዚህ ያን ጊዜ አይጾሙም ነበር ማለት ነው ባጭሩ። የመጽሐፍ ቅዱሱን ወይም የሐዋርያቱን የጸሎተ ሐሙስ ጥያቄ እዚህ ላይ እንጨርስ። የተግባባን መሰለኝ። አሁን ወደ ሁለተኛው ወደ ፍታ ነገስት እንሄዳለን። ኢትብልዕ ስጋ ዘን በለ አሳ ኢትብልዕ ማለት አትብሎ ማለት ነው። ይሄን ሁላችንም እናውቃለን። ስጋ ያው ስጋ ነው። ዘን በለ የሚለው የግዕዝ ቃል ግን ቃሉ አንድ ሆኖ ሶስት ፍች አለው። ይኸውም አንድ ዘን በለ ያለ ተብሎ ይፈታል ያለ እገሌ፣ ያለ እገሊት፣ ያለ እነ እገሌ ለማለት ነው። ሁለተኛው ዘን በለ በቀር ተብሎ ይፈታል ከአቶ እገሌ በቀር፣ ከወይዘሮ እገሊት በቀር፣ ከነ እገሌ በቀር ለማለት ነው። ሶስተኛ ዘን በለ ሳይቀር ተብሎ ይፈታል። ተመልከቱ እንግዲህ ያለ እገሌ፣ ከእገሌ በቀር፣ እገሌ ሳይቀር ልዩነት አላቸው። ያለ እገሌና ከገሌ በ ያለ እገሌና ከገሌ በቀር የሚለው ራሱን የቻለ ሌላ ነው። ሳይቀር የሚለው ግን ሌላ ነው። ቃሉ ሳይቀር እንግዲህ አሁን ኢትብልዑ ስጋ ዘን በለአሳ የሚለውን ተርጓሚያኑ ሲተረጉሙ ስጋን አትብሉ ብለው ከሶስቱ አማራጮች ማንን ወሰዱ? ተመልከቱት። ማንን ወሰዱ? ያለ አሳ በቀር ከአሳ በቀር የምትለዋን ወሰዱ። በጾም ጊዜ ስጋን አትብሉ ከአሳ በቀር የምትለዋን ከወሰዱ አሁን አሻሚዎች ስላሉ ለመኮምኮም አመች ነገር ትገኝ ማለት ነው። ስጋን አትብሉ ያለ አሳ በቀር ብለው ስለተረጎሙት በጾም ጊዜ ለብዙ ዓመታት የአሳ ስጋ እንደ አይነተኛ ምግብ ሆኖ ቆይቷል። በተለይ በቤተ መንግስቱ ነገር ግን የግዕዙ ባለሙያ የሆኑትና በተለይም መንፈሳዊ ሕይወትና ብስለት ያላቸው አባቶች እትብሉ ስጋ ዘንበለ አሳ የሚለውን በጾም ጊዜ ስጋ አትብሉ አሳ ሳይቀር። እንደዚህ ነው፣ አሳ ሳይቀር። ምክንያቱም አሳ ካንገቱ ቢላዋ አያርፍበትም፣ ደም አይፈሰው። ይፈሰዋል በእርግጥ አይ እንደ ሌሎች እንስሳት ማለት ነው። እንደ ዶሮ፣ እንደ በግ፣ እንደ እንስሳት በቢላው አንገቱ ታርዶ አይደለም እንግዲህ፣ ከውሃ ወጥቶ እንዲሁ ነው እንደምናውቀው። ያን አስመልክተው ሰዎች እንዳይቆመኩሙት ለማጥበቅ ነው። በጾም ጊዜ ስጋን፣ ቅቤን፣ አልሚ ምግቦችን አትውሰዱ፣ አሳ እንኳን ሳይቀር፣ አሳ ሳይቀር ለማለት ነው። እንግዲህ አሁን እንደዚህ ብለው አስተካክለው እነሱ ተርጉመውታል። ደግሞስ ብለዋል፣ በጾም ጊዜ የአሳ ስጋ ከተበላ የበሬው የፍየሉ የበጉና የዶሮው ስጋ ምን አደረገ በማለት ተችተዋል? እውነቱም የሆነው ምክንያቱም የአሳ ስጋ ከሌሎች የስጋ ምግቦች እጅግ የበለጠ ለመሆኑ የዘመኑ ጠበብት መስክረዋል። በእያንዳንዱ ምግብ ምን አይነት ጥቅም እንዳለ እግዚአብሔር እውቀቱን የሰጣቸው ጠበብት ተመራምረው ሲደርሱበት አሳ የአሳ ስጋ ከበግ ከፍየል ከሰንጋ ሁሉ የበለጠ ጥቅም አለው ስጋን ለማበርታት ኃይል ለመስጠት። ጾም ደግሞ ከኃጢያትና ከክፉ ነገር መሸሽ ማለት ሲሆን የመጀመሪያው ደረጃ ግን ስጋን ከአልሚና ኃይል ሰጭ ከሆነ ምግቦች ከልክሎ ማድከም መሆኑ ግልጥ ነው። በመጽሐፍ ቅዱስ የተነገረው ይኸው። አንዳንድ ጊዜ ስታዩት ራስን ማታለል ይመስላል። ጾም ማለት ስጋን ማድከም ማለት መሆኑ እየታወቀ በጾም ጊዜ የአሳ አሳ ስጋ ከተበላ፣ ምንድን ነው? ሞኝነት ነው። ተግባባናል። የአሳ ስጋን በተመለከተ የጾምን ጥቅም በደንብ ያስተዋሉ መጽሐፍ ቅዱሱን በደንብ አድርገው ያው ያነበቡት፣ በአጠቃላይ ይህ ትውልድ ተመራማሪ ትውልድ ስለሆነ እንዴ በጾም ጊዜ አሳ ስጋ ከተበላ ታዲያ ምንድነው? ሌላውን ማንበላው የሚለው ስለሚበዛ ለምን የእያንዳንዱን የስጋ ጥቅም የስጋ አይነት ጥቅም ስለሚያውቅ ተውልዱ አሁን ተወለ ብለው አባቶች ቀድመዋል፣ እና ሳይቀር ነው በቀር አይደለም ብለው አስተካክለውልናል። ስለዚህ ምን ጾም ከሆነ መጾም ነው ማን ጾም ከሆነ ደግሞ ማንችል ከሆነ ሁሉንም መኮምኮም ቆም ነው የሚያስገድድ የለም። ያው ዛሬ አሁን ማንም ይጾማል እዚህ ሀገር ማ እንደውም አረብና አረቡም ሳይረሱ አይቀሩ። በሀገራችንም ቢሆን ያው ነው። አሁን ገና ንጾም ሰኔ ጾም እንደውም የቄስ ጾም ነው የሚባል አብዛኛው ነው ዳው ሁሉ ወደ ቄስ ነው የሚንጭ። ጾሙ ለሁሉም ክርስቲያኖች ነው። ይሄ መነኩሴ ጾም ነው፣ ይሄ ቄስ ጾም ነው እየተባለ እና ምን ለማለት ነው? ከጾሙ መጾም ነው ለማለት ነው። ከጾሙ ጥሩ አርጎ መጾም ነው። ካመኑ ማመን ነው። ከካዱ ደግሞ ጥሩ አርጎ መካድ፣ ከበሉ ደግሞ ጥሩ አርጎ መብላት ነው። ሁለት ባላ በሁለት ባላ ላይ መውጣት አይቻልም። አንድ ሰው በሁለት ዛፎች ላይ ባንድ ጊዜ መውጣት አይችልም። ቃሉም የሚለው ለሁለት ጌቶች መገዛት ለሁለት ሀብታሞች፣ ለሁለት ባለስልጣኖች፣ ለሁለት ተቀናቃኝ ድርጅቶች የፖለቲካ ሰዎች፣ ለሁለት ተቀናቃኝ መንግስታት መገዛት የሚችል ማንም ህዝብ የለም። አንዱ ነው። ስለዚህ ከበሉ መብላት ነው፣ ከጾሙ መጾም ነው፣ ከጸለዩ መጸለይ ነው፣ ከተኝ መተኛት። ራስን ማታለል ዋጋ የለውም ለማለት ነው። ሌላው ሶስተኛው ጥያቄ ከአፍ የሚወጣ እንጂ የሚገባ አያረክስም ነው። ይሄ ደግሞ የአብዛኛው ጥያቄ ነው። ከአፍ የሚወጣ እንጂ የሚገባ አያረክስም። ይህ እንግዲህ እስካሁን ያልኳችሁ የአሳው የጸሎተ ሐሙሱና የአሁኑ የዘነበሉ የፍታ ነገስቱ በራሳችን በምእመናን በራሳችን ምእመናን ያሉ ጥያቄዎች ናቸው። አሁን የምላቸው ደግሞ ከኛ ውጭ ሆኑ ከእኛ ከኛ ቤተክርስቲያን ውጭ ሆኑ የሚጠይቁን ጥያቄ እንዴ ወንጌሉ ሐዲስ ኪዳን ከአፍ የሚወጣ እንጂ የሚገባ አያረክስም ይላል በተለይ በማቴዎስ 15 ቁጥር 1 እስከ 3 እንደተጻፈው በሙሴ ስርዓት እጅን ሳይታጠቡ መብላት ያረክሳል ስለሚልና ሐዋርያት ደግሞ ከስራ ብዛት የተነሳ አንዳንድ ጊዜ እጃቸውን ሳይታጠቡ ሲበሉ ፈሪሳውያን ተመልክተው ጌታን ጠይቀውታል። ጥያቄውም ደቀ መዛሙርትህ የአባቶችን ስርዓት እያፈረሱ ነው፣ እጃቸውን ሳይታጠቡ ይበላሉና ይህ ለምን ሆነ ብለው ጠይቀውት ጌታም ህዝቡን ሁሉ ጠርቶ ስሙ አስተውሉም፣ ሰውን የሚያረክሰው ወደ አፍ የሚገባው አይደለም፣ የሚወጣው እንጂ ማቴዎስ 15 ቁጥር 10 በማለት የተናገረውን ምክንያት በማድረግ ነው። በጾም ጊዜ እንኳን አሳ፣ ስጋና ቅቤ የማነበላበት ምክንያት ምንድነው? የሚል እንግዲህ፣ ጌታ ወደ አፍ የሚገባው አያረክስም ብሏልና ስለዚህ እኛ ጾም ውለን ማታ ትንሽ ትንሽ ምን ሆላ ምንም አይደለም ነው። ሌላም አለረ ይሄ ብቻ አይደለም። ሌላም የዚህ ተጨማሪ ጥቅሶች አሏቸው እንዲያው እንደው ጥቂቶች ላስታውሳቸው። አንደኛው በአንደኛ ጢሞቴዎስ ምዕራፍ 4 ቁጥር አራት እግዚአብሔር ከፈጠረው መብል የሚከለክሉ አሉ እግዚአብሔር የፈጠረው ሁሉ መልካም ነውና ከምስጋናም ጋር ቢቀበሉት የሚጣል ምንም የለም። የሚጣል ነገር ምንም የለም በእግዚአብሔር ቃልና በጸሎት የተቀደሰ ነውና አይላል። ሌላው በአንደኛ ቆሮንቶስ ምዕራፍ አስር ቁጥር 25 በስጋ ገበያ የሚሸጠውን ሁሉ ከህሊና የተነሳ ሳትመራመሩ ብሉ ምድርና በእርሷ የሞላባት ሁሉ የጌታ ነውና። ተጨማሪ ጥቅሶቻቸው ወደ ቲቶ 1:15 ሁሉ ለንጹሆች ንጹህ ነው ለርኩሳንና ለማያምኑ ግን ንጹህ የሆነ ምንም የለም የሚለውንና የመሳሰለውን በመጥቀስ በጾም ጊዜ ስጋና ቅቤ አይበላም ስጋና ቅቤ አይበላም፣ ወተትም አይጠጣም የምትለውን ቤተክርስቲያን ወንጌልን እንዳልተቀበለች አድርገው የሚኮንኗት እና በጾም ጊዜ የፈለግነውን መመገብ አለብኝ የሚሉ ብዙዎች ናቸው። ለዚህ ያለን መልስ ምንድነው? ከአፍ የሚወጣው እንጂ የሚገባው አያረክስም ከተባለ እንደገና ደግሞ እግዚአብሔር የፈጠረ ሁሉ መልካም ነው በእግዚአብሔር ቃልና በጸሎት በእግዚአብሔር ስም ከተባረከ የማይለወጥ የማይቀደስ ርኩስ የማይባረክ ርጉም ነገር የለም። ስለዚህ የሚጣል ነገር ምንም የለም ይላል። ደግሞ በስጋ ገበያ ሄዳችሁ ያገኛችሁትን ስጋ ሁሉ ሳትጠራጠሩ ብሉ። በእግዚአብሔር ስም ባርካችሁ በክርስቶስ ደም ለነጹ ለንጹሃን ሁሉ ንጹህ ነው። ለማያምኑና ለተጠራጣሪዎች ደግሞ ንጹሕ የሆነ ምንም ነገር የለም ይላል። ስለዚህ ቃሉ ይሄ ነው። ውለን ማታ ማንበላበት መጠንን ትንሽ ትንሽ ወተት ትንሽ ትንሽ ስጋ የማንወስደበት ምክንያት ምን አለ? ምን ያረግሳልና ነው ለምን? እንግዲህ እንጃ በተለምዶ አነጋገር እንዴ እንዴ ይሄን ምግብ በጾም ጊዜ ይሄን በላሁ እረከስኩ የሚሉም እንዳለው አላውቅም፣ ግን ያለው አይመስለኝም። እና መልሳችን ምንድነው? ነገሮኝ እስኪ ካፍ የሚወጣው እንጂ የሚገባው አያረክስም ካለ በዚህ ምድር በእግዚአብሔር ቃይን፣ ከተባረከ ከተጸለየበት የሚጣል ነገር ምንም የለም ካለ እኛ ውለን ትንሽ ትንሽ ማን በላበት ምክንያት ምን አለ ብለው ለሚጠይቁን መልሳችን ምንድን ነው? ካፌ የሚወጣው እንጂ የሚገባ አያረግስም የሚሉ ካሉ መልሳችን ምንድን ነው? ካፌ የሚወጣ ማለት ወንጀሉ እንደሚናገረው መግደል፣ ክፉ ተናግሮ ሰውን ማስቀየም፣ አመንዝራነት፣ ስርቆት፣ ውሸት፣ ሀሜት ብሎ ምቀኝነት፣ ተንኮል ብሎ ዝርዝሮታል። ያ ማለት ነው ነው አሁን የእኔ ጥያቄ ግን ካህ የሚወጣ እንጂ የሚገባ አያረክስም ይላል። ስለዚህ በጾም ጊዜ ስጋን ብንበላ መጥነን ስጋችን ኃይል እንዳያገኝ አድርገን ስጋን ብንበላ ወተትን ብንጠጣ ምን የሚያረክሰን ነገር አለ? ነው ከሰዎቹ ጥያቄ። ለዚህ አለን መልስ ምንድን? በጣም ግሩ ዋናው መልሱ አጭር ነው። እኛ በጾም ጊዜ ስጋን ማንበላው ወተትን ማንጠጣው የተከለከሉ ምግቦችን ማንወስደው ያረክሱናል ብለን አይደለም። ከሌሎች ምግቦች ይልቅ ለስጋችን ኃይልን እንዲሰጡ እግዚአብሔር የበለጠ ስጋን ስለባረከ፣ የበለጠ ወተትን ቅቤን ስለባረከ ለስጋችን ኃይልን እንዳይሰጡብን ስንል እንጂ ያረክሱናል ብለን አይደለም። ተግባባን? ባጭሩ ይሄ ነው። ከአፍ የሚወጣው እንጂ የሚገባው ያረግስም ይላል። ታዲያ ለምንድነው በጾም ጊዜ ስጋን የማትበሉት ቢላ አንድ ሰው። በህግ አምላክ ያረግሰናል ብለን አይደለም እኛ ኃይልን ይሰጡብናል ብለን ያደላቸው፣ ያለምንም ምግብ ምግብ ውሀ ያለምንም እህል ውሀ ይጾማሉ። ያለዚያ ደግሞ እንደ ዳዊት እንደ ዳንኤል እንደ አባቶቻችን በመናኛ ምግብ እንደ አቅማችን ከስጋና ከቅቤ ኃይል ሰጭ ከሆኑ ምግቦች ርቀን ይሄን ያገኘነው ከመጽሐፍ ቅዱስ እንጂ ሁላችሁ ትንሽ ትንሽ ብሉ የሚል ያለ ደግሞ ያረግሳሉ ብለን አይደለም። ነው መልሱ፣ መልሱ ባጭሩ ይሄ ነው። ያረግሳሉ ብለን አይደለም የተቀደሱ ስለሆኑ ግን የጾም ጊዜ ያለው እና ያ የጾም ጊዜ እነዚህን ምግቦች ባንበላ ጥሩ ስለሆነ ነው ነው መልሱ። እና ይህ ከሆነ መልሱ አጭር ይሆናል ማለት ነው። አንዳንድ ጊዜ ያንዱን ካንዱ እያምታቱ መጥቀስ ጥሩ አይደለም። ግራ እንዳይገባችሁ ነው የምንላችሁ ግራ እንዳይገባችሁ ነው። አሁን በእውነት እነዚህ ሰዎች ጠፍቷቸው አይደለም። ካፍ የሚወጣው እንጂ የሚገባው አያረክስም ሲል እኛ በጾም ጊዜ ስጋና ወተትን ያረግሱናል ያረክሱናል ብለን እንዳልሆነ ያውቃሉ። ግን መጽሐፍ ቅዱስን እንዳላነበብ ነው ስለሚያውቁ አካሄዱን አይቶ ምኑን ይቀሙታል የሚባል መጽሐፍ ቅዱስን አንብበናል አላነብ አንብበዋል አላነበቡም ተረድተዋል አልተረድ- ስለሚያውቁ ዝም ብሎ ያምታቱናል። በነገራችን ላይ አንድ ልክ እንደዚህ ሳያስተውል ጥቅስ የጠቀሰን ሰው ላስታውስላችሁ በቤተ በቤተክርስቲያናችን ነው። እንግዲህ በሀገራችን ይመስለኛል፣ እንግዲህ እናንተ በለጠ ታውታላችሁ ቀደም ያ ዘመናዊ ትምህርት በጠንካሮች አባቶች ወደ ሀገራችን ሲገባ እንግዲህ አብይ ማለት አረብ ረቡን ያው ወተት መጠጣት ማለት እንደ ጾምን መደፋፈር፣ በተለይ ሲጋራ ማጨስ እንደ ስልጣኔ ይቆጠር ነበር አሉ። እንግዲህ አረሙኝ፣ ውሸቱ ምን እንደሆነ በተለይ ሲጋራ ማጨስ እንደ ቄንጥ ነበር አሉ እንደ ስልጣኔ። እና ደግሞ እነዚያ ገጠር ነክ የሆነ አባቶቻችንና እናቶቻችን ራሱ መንፈስ ቅዱስ ስለሚያስተምራቸው እንግዲህ ያለ ስጋ ጎጅ እንደሆነ ለጤንነት ጎጅ እንደሆነ ለኢኮኖሚ ጎጅ እንደሆነ አያውቁም። ግን ማጨሱ ራሱ ርኩስ ነው የሚለው ያን ያጨሰን ሰው በጣም እንትን አይሉትም፣ አይጠጉትም። እንደው አሁን አሁን እየተለመደ ነው እንጂ እንደ ትንባሆ ካጨሰ አይረባም ነው የሚባል በገጠሩ። በተለይ አሁንም ቢሆን ልጇ ትንባሆ አጨሰ ተባለ ታለቅሳለች እናት እና አንድ ትልቅ ስብሰባ ላይ ነው። አንድ ትልቅ ስብሰባ ላይ ነው። ንጉሱም አሉ፣ ፓትሪያርኩም አሉ፣ ጳጳሳቱም አሉ። በዚያ ላይ አንዱ በደንብ የሰለጠንን ውጭ ሀገር ተምሮ የተመለሰ ነው ያጨሳል። አሁን አንዱ ጠጋ ይሉና አሁን እንኳን እንደው አትተው ትንሽ አሁን እንኳን እነዚህን እንደው አባቶች እነዚህን ታላላቅ ሰዎች እንኳን አታይም? ህዝቡን አታይም ዞር ብለ እንኳን ከቤት ብታጨ ሰው ምናለ ይላሉ። አንድ ጠጋ ብለ ዞር ብለ አንተ ውሎስ ደሞ ዘላለም እንደ ኋላ ቀሮች ሲሉ ሲጨቃጨቁ፣ አሁን ያ ያሉ እኒ አባት ጳጳሱ ያ ያሉ እስኪ ምንድን ነው የምትነጋገሩት ይላሉ። ዝም ብሉ ይጭቀጭቀኛል ሲጋራ አታጭስ ምን ይሄ ሰው ነጻነት አለው። ደግሞ ተለይ መጽሐፍ ቅዱሱ ካፍ የሚወጣው እንጂ የሚገባ አያረግስም ይላል እና፣ ይሄን እንኳን አያውቅም እነሱ የሃይማኖት ሰዎች ነን ይላል። ይሄን አያውቁም፣ ምንም የሚያረክስ ነገር አለና ነው። ምን አልክ ይላሉ። እንዴ አባ፣ ካፍ የሚወጣው እንጂ የሚገባ አያረግስ። እንደ እንደማ ከሆነ እንኳን ባፍ ባፍንጫ እያወጣኸው አይደል? እንኳን ባፍ ባፍንጫም እያወጣኸው ነው እና ራስህን በራስህ መታው አሉ ይባላል እና አንዱን ጥቅስ በማይገባ ነገር አጣሙ መጥቀስ ጥሩ አይደለም እና እኛ ኦርቶዶክሳውያን ካፍ የሚወጣ እንጂ የሚገባ አያረክስም የሚለው ቃል ለዚህ በጾም ጊዜ ለማንመገበው ምግብ ሊጠቀስ አይገባውም ነው። ቀድሞውኑ ጥያቄውም የተነሳው እጅን ሳይታጠቡ መብላትና አለመብላት መብላት ላይ ነው። ዛሬም በብዙ ነገር የሚኮንኑን አሉ። ልክ እኛ በኦርቶዶክስ ቤተክርስቲያን እንደምታዩት ለስሙ እንመረከካለን፣ በቅዱሳን ስዕል ፊት እንጸለያለን እንጸልያለን፣ ታቦት ይዘን እንወጣለን። ብዙ ስርዓቶች አሉን፣ ብዙ መልካም ወጎች አሉን፣ ብዙ ባህሎች አሉን። ከሌሎችም አለማት ለየት የሚያደርጉን እንግዲህ አነሱ ናቸው። ስለ ምግባራችንማ አሁን እየተስተካከል መጣ እንጂ ተወላጅቶብን ነበር። አሁን ወደ እግዚአብሔር ቤት ተገሰገስን እንጂ ትንሽ ያስቸግረን ነበር ለእግዚአብሔርም እና እነዚህን መልካም ስርዓቶች ለማጣጣል የሚጠቀሱ የተምታቱ ጥቅሶች አሉ። ስለ ታቦት ባለፈው ተምረናል፣ ስለ ስዕልም ተምረናል፣ ስለ ስግደትም ተምረናል፣ ስለ አማላጅነትም ተምረናል እንማራለንም። አውቆ መገኘት ነው። ምዕመናን ለሚጠይቋችሁ ሁሉ መልስ ለመስጠት የተዘጋጃችሁ ሁኑ እና እባካችሁ እንወቅ። አባቶቻችን ጀግኖች ነበሩ። አንድ ታሪክ ላስታውሳችሁ። በግራኝ ወረራ ጊዜ በዚህ አስራ አምስት ዓመት የጨለማ ዘመን በዚያ የስቃይ ዘመን አቤትኛ ቋውን ተሰደርን እንደዚህ ሆን እያለን እግዚአብሔር እናማረዋለን ከመቶ ዘጠና ዘጠኝ ሰለሞ መስቀሉ ተቀብሮ ጨረቃ ተተክሎ እግዚአብሔር የሚለው ስም ተረስቶ ክርስቶስ የሚለው ስም በኢትዮጵያ ምድር ተፍቆ፣ ብራና መጻሕፍት ሁሉ ተቃጥለው የአስራ አምስት ዓመት የመከራ የእሳት ዘመን የኢትዮጵያን ቤተ ክርስቲያን አሸንፏል። ተስፋ ሳይቆርጡ ጥቂቶቹ በበረሃ ይጸልዩ ነበር፣ ይማጸኑ ነበር፣ ይጋደሉ ነበር። ያኔ እግዚአብሔር መቼም አገርንም ወገንንም ግል የግል ህይወትን የሚረዳው በሰው አድሮ ነው እና እነዚህ ብልህ አባቶች ታሪኩን ብዙዎቻችሁ እንደምታውቁት ያን ጊዜ የነበሩት ፖርቱጋሎችን እርዳታ ይጠይቃሉ። እነሱም ሊረዷቸው ይፈልጋሉ። ኃይል አላቸው። ለኢትዮጵያው ተጻራሪ ለአስራ አምስት ዓመቱ የመከራ ዘመን ደጋፊ ቱርኮች አሉ። እንደገና ደግሞ የነዚያ የመከራሶች አባቶቻችን ደጋፊዎች ደግሞ ፖርቱጋሎች አሉ። እርዱን አሏቸው። እንረዳቸዋለን። ባጭሩ ነው መርዳቱ። እንረዳቸዋለን ግን ውል መዋዋል አለብን። እኛ መጥተን ረድተናችሁ እድል ብታገኙና ጠላታችሁን ድል ብታደርጉ በኢትዮጵያ ምድር አንድ ለቫቲካን ቤተክርስቲያን መስሪያ የሚሆን ቦታ፣ ሁለት የግዕዙን ቋንቋ እንደራሳችን ቋንቋ አድርገን አጥንተን ወንጌልን መስበክ ሌላው ተዘዋውሮ ለማስተማር እድል እንዲሰጥን በእነዚህ እንፈራረም፣ እንረዳቸዋለን አሉ። ተፈራረሙ ከአጼ ገላውዲዮስ አባት ጋር ነው የኔ ተዋዋሉት። እርዳታው መጣ ከተፈራረሙ በኋላ እርዳታው መጣ። እግዚአብሔር እነዚያን ምክንያት አደረገ ጥቂቶች ተስፋ ያልቆረጡ አባቶቻችን ደግሞ ምክንያት አደረገ። ያን የጨለማ ዘመን አስወገደና ብርሃኑን አበራ። ያን ያልሆነ ምልክቱን ብሎ መስቀሉን ተከለ፣ እምነቱ ተመለሰ፣ ቤተ ክርስቲያን እንደገና ከሞት ተነሳች። እኛ የተዋዋሉት የኢትዮጵያ መሪ ግን አረፉ ያን ሳያዩ ልጃቸው አጼ ገላውዴዎስ ተተኩ። ውሉ ሁሉ ቀረባው በሉ እንግዲህ መሬት ስጡን አሉ። ለቫቲካን ለካቶሊክ ቤተክርስቲያን መስሪያ የሚሆን መሬት ስጡን፣ ወንጌሉንም እንድንሰብክ እድል ስጡን፣ ውላችን ተግባራዊ ያደርጉልን አሉ። አጼ ገላውዴዎስ ምን አሉ? እኔ አልነበርኩም ያን ጊዜ አልተፈራረምኩም። የተፈራረማችሁ ከቀደሙት ጋር ነው ሄደዋል። ስለ እርዳታችሁ እግዚአብሔር እናመሰግናለን፣ እናንተንም እናደንቃለን። የከሰራችሁት ሀብት ካለ ብሩን እንስጣችሁ ወርቁን እንስጣችሁ። ወርቅ አለን ብር አለን ሀብት አለን እግዚአብሔር ይመስገን። እግዚአብሔር አክብሯታል አገሯን፣ አፈሯ ሁሉ ወርቅ ነው እንሰጣችኋለን። እና ሌላ ቤተ ክርስቲያንን ምን አስፈለገ? መዳን በክርስቶስ ነው አምነናል። እናንተም ክርስቲያኖች ናችሁ፣ እኛም ክርስቲያኖች ነን። እናንተም ወንጌልን ትሰብካላችሁ፣ ይኸው የእኔ አባቶችም ይሰብካሉ። እናንተ ታመሰግናላችሁ፣ ያመሰግኑታል ክርስቶስን እና አውቱን የከሰራችሁ መልስላችሁ፣ ጉልበት እንደሆን እንርዳችሁ አሉ። አይደለም ወንጌልን ማስተማር አለብን አሉ። ምንድነው ወንጌል አለ ኮን ምላችሁ፣ ክርስትናው እምነት ቀድሞ ከእናንተ ከናንተ በፊት ነ የገባ ነው። የምላችሁ መባልና መሆን ልዩነት አላቸው። ክርስቲያን መባልና ክርስቲያን መሆን ልዩነት አላቸውም። ገና ቤተ ክርስቲያኗ ክርስቲያን አልሆነችም። የወንጌል ቤተ ክርስቲያን መባልና መሆን ልዩነት አላቸው። ተባለች እንጂ አልሆነችም ቤተ ክርስቲያኗ። አሉ እንዴት ገና አዲስ ኪዳንን ወንጌልን አልተቀበለችም ቤተክርስቲያኗ፣ የኢትዮጵያ ሕዝብ ገና አልተቀበለም። እንዴት? ለምሳሌ አንድ ባንድ አዳምጥ ተከራካሪ አንድ ቅዳሜን እንደ አይሁድ ውሃ አትቀዳም፣ እንጨት አትሰብርም፣ አትፈጭም እንደ አይሁድ ገና እንዳከበረች ጌታ ግን በወንጌሉ ወደ ቆላሴ ሰዎች ምዕራፍ ሁለት ቁጥር አስራ ስድስት ላይ ማንም ስለ በዓል፣ ማንም ስለ መብል፣ ማንም ስለ ወር መባቻ፣ ማንም ስለ ሰንበት አይፍረድባቸው ይላል። ሰንበት ማለት ያን ጊዜ ቀዳሚት ናት በመጽሐፍ ቅዱስ በብሉይ ኪዳን አይፍረድባችሁ ይላል። አይሁድም የከሰሱ ስለ ስቅላት ያበቁት ሰንበትን ሻረ ብለው እና ይህን ወንጌሉን አለመቀበላችሁ ገና ነው። ቄሶቻችሁ ቄሶቻችሁ ሴቶች በእንስራ ውሃ ቀድተው ሲሄዱ ካገኙ ቅዳሜ ቀን እንስራውን እጀርባቸው ላይ ሰብሩታል። እንጨት ሰብረው ሲሄዱ ካገኙ ያቃጥሉታል። ይህ ገና የይሁዲነት መልክት ነው፣ ክርስቶስን ያለመቀበል፣ በወንጌል ያለማመን። አንድ ሁለተኛው ወንድ ልጅ በስምንት ቀን ትገርዛላችሁ። ይሄም ወንጌልን አለመቀበል ይሄ ግን ቀርቷል። በአዲስ ኪዳን ይገረዝ አይገረዝ የራሱ ጉዳይ ነው። በአዲስ ኪዳን ክርስቶስን ከተቀበለ ተገረዘዋል። ሁለት ሶስተኛው ገና የሚበሉና የማይበሉ እንስሳትን፣ ምግቦችን እንደለያችሁ ነው። እንደ እስራኤል እንዳይሁድ ለምሳሌ ብለው ያሁን ጥቅሶችን ጠቀሱ። ወንጌሉ ካፍ የሚወጣ እንጂ የሚገባው አያረክስም ይላል። የሚጣል ምንም ነገር የለም በእግዚአብሔር ቃልና በጸሎት ከተቀደሰ ከተጸለየበት፣ እግዚአብሔር የፈጠረ ሁሉ መልካም ነው ይላል ለንጹሃን ሁሉ ንጹህ ነው። የሚጣል ነገር ምንም የለም ይላል። ለርኩሳን ግን ለማያምኑ ግን ንጹህ የሆነ የለም ይለያሉ። ይሄን ርኩስ፣ ይሄን ቅዱስ ይላሉ። ጴጥሮስ እንደ ኢትዮጵያ ቄሶች ነበር። አንድ ቀን ርቦት የሐዋርያት ሥራ ምዕራፍ አስር ውስጥ አንድ ቀን ርቦት በተመስጦ ጌታን ምን መልአክ ላከለት። ያ መልአክ በትልቅ ዕቃ በልቡ የሚሄደውን በልብ የሚሄድ ምንድነው? እባብ ዘንዶ ምን የመሰለው በልቦበልቡ የሚሄዱን አራዊቱን፣ አዕዋፍን ወሰደና አርድህ ብላለው። ነገር ግን ጴጥሮስ እርኩስ ነገር በልቼ አላውቅ ይሄ በሁሉ ኪዳን በአባቶች እርኩስ ነው አለ። እግዚአብሔር የቀደሰውን አንተ አታርክሰው ብሎት እግዚአብሔር የቀደሰውን አንተ አታርክሰው። እነዚህ ፍጥረታት ለእግዚአብሔር ቅዱሶች ናቸው። ትምህርቱ ምስጢሩ ለሌላ ነው። አይዛብን ሄዳት መቃት እናቃቸው ለማለት ነው። ግን ይሄ ሰሙ ምሳሌውም እውነት ነው። እንደዚህ ይላል። ነገር ግን እናንተ ገና የሚበሉና የማይበሉ እንስሳትን የሚበሉና የማይበሉ አይዋፍን እንደለያቸው ነው። እስካሁን እንደብሉ ኪዳኑ ነው። ይሄ ሁሉ ወንጌልን ያለ መቀበል ምልክት ነው። መባልና መሆን ልዩነት አላቸው ያልነው ለዚህ ነው አሉ። ይሄ ሰጠኛ አሉ አጼ ገላውዲዮስ በአቡነ ጎርጎሪዮስ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ታሪክ ላይ ታሪኩን ታገኙት አላቸው። ይህ አሁን የተ የምላችሁ ነገር ሁሉም በስንክሳር ላይ የተጻፈ ነው። ደጋዳሞት በሚባለው ጎጃም ውስጥ ይገኛል። በታሪኩም ያለነው ሊቃውንቶቻቸውን ተሰበሰቡ አረ ጉድ ፈላብን እኮ እኔ በሌላ ነገር ይመጣሉ ስል በዚህ መጡ እኮ ሊቃውንት አባቶች ምን ትላላችሁ አሏቸው ሰብስበው ሊቃውንት አይደለም። እነዚህ የቀረቡት ጥያቄዎች ሁሉ ወንጌል ላለማመናችን ምክንያት ሊሆኑ አይገባም ቀዳሚትንም የወደደ ነው የሚያከብረው ማንም ስለመባል ስለባል አይፈረድባችሁ ቀኖና ነው የወደደ ያከብረዋል ያልወደደ ደግሞ መስራት ይችላል የሚበሉና የማይበሉ እንስሳትንም አልከለከልንም። እኛ ባህል ነው። በተፈጥሮ ማር የማይወዳል፣ በተፈጥሮ ወተት የማይወዳል፣ በተፈጥሮ እንጀራ የማይበላል። ማር ስላልበላ ወተት ስላልጠጣ ክርስቲያን አይደለም አይባል። ወንጌሉም የበላ መልካም አደረገ፣ ያልበላ ደግሞ መልካም አደረገ። ያልበላው ያልበላበት ምክንያት ስላለው ባለመብላቱ እግዚአብሔርን ያመሰግናል፣ የበላው ደግሞ የበላበት ምክንያት ስላለው በመብላቱ እግዚአብሔርን ያመሰግናል። ሁለቱም እኩሎች ናቸው። ደግሞም መብል ለወር ነው፣ ሆዴም ለመብል ነው። ሁለቱ መሬቶች ናቸው። እግዚአብሔር የሚፈልገው ህይወት ነው። ስለዚህ የኢትዮጵያ ክርስቲያን የኢትዮጵያ ህዝብ እነዚህን የተከለከሉ እንስሳትና አይዋፍ የማይበላው እኮ እንናለሁ ብሎ ሳይሆን አገሯ የብሉኪዳን አገር ናት። በብሉኪዳን እነዚህ እንስሳት የማይበሉ እንስሳት የማይበሉ አይዋፍ በእስራኤል ምድር ተከልክለው ነበር። በሙሴ ስርዓት ተከልክለው ነበር። ኢትዮጵያና እስራኤል በብሉ ኪዳን አንድ ናቸው። እግዚአብሔርም የእስራኤልን ህዝብ እናንተ የእስራኤል ህዝብ ሆይ እናንተ ለኔ እንደ እስራኤል እንደ ኢትዮጵያ ህዝብ አይደላችሁ ምን ብሎ መስክሯል። የሙሴ ስርዓት ኢትዮጵያም ነበረ እስራኤልም ነበረ። ኢትዮጵያ እግዚአብሔርን ታመልክ ነበረ፣ እስራኤልም ታመልክ ነበረ። ስለዚህ በሙሴ ስርዓት የተከለከሉ እንስሳትና አዕዋፍ ስለነበሩ የኢትዮጵያ ሕዝብ ያን አክብሮ ስለሚኖር ጠልቷቸው ጠልቷቸው ስለመጣ፣ አሁን በአዲስ ኪዳን ብላ ቢሉት አይ በእርግጥ ይሄን ካልበላህ ክርስቶስ ጋር እንመከታ ያለው ቢለው ኖሮ የኢትዮጵያ ሕዝብ በእምነቱ ጀግና ስለሆነ ይለማመደው ነበር። አያዩንም ቢሆን ይለማመደው ነው ይለው ሊደራውንም ግን ቃሉ የሚለው የበላ መልካም አደረገ በልቶ እግዚአብሔርን ያመስግን ያልበላ ደግሞ ባለመብላቱ መልካም አደረገ። ያልበላበት ምክንያት ስላለው እግዚአብሔርን ያመስግናል ይላል። መብል ወር ነው ወደ ለመብል ነው ሁሉም ያልፋል። እግዚአብሔር የሚፈልገው ሕይወትን ነው ይላል። ስለዚህ አሁን የኢትዮጵያ ህዝብ እነዚህን እንስሳትና አእዋፍ የተከለከሉትን አልበላም የሚለው ከባህል አንጻር እንጂ ከጽድቅና ከኮነኔ ከኮነን ያንጻር አይደለም። መዳን በኢየሱስ ክርስቶስ ነው። ጽድቅ በኢየሱስ ክርስቶስ ነው። ይሄንና ምን አለ ይሄ ግን ባህል ነው። ወተት አልጠጣም ማራልስም የሚለውን ሰው በግድላስ በግድ ጠጣ ማለት አንችልም የኢትዮጵያ ህዝብ ደግሞ የተከለከሉ እንስሳትን አልበላም ማለት ቀርቶ በግን አልበላም ሊል ይችላል። በሬውን አልበላም ሊል ይችላል። ፍየሉን አልበላም ሊል ይችላል። ዶሮ አልበላም ሊል ይችላል። ዝግራና ቆቅ አልበላም ሊል ይችላል። አልበላ አቆቅ ማይበሉ አሉ። ሚዳቋ ማይበሉ አሉ። ፍየል ማይበሉ አሉ። በግ ማይበሉ አሉ። እነዚህን በግድ ብሉ ብለን ማስቀደድ አንችልም። ባህል ነው። መብታቸው ነው። በጽድቅና በኩነኔ ውስጥ ብናስገባው ኖሮ እነዚህን ነገሮች የበላ ማለት ያል እነዚህ ነገሮች የበላ የተከለከሉትን የበላ ይኮንናል በላ ቤተ ክርስቲያኗ ብታስተምር ኖሮ በቀረበብን ነበር ጥያቄው ነገር ይን አይደለም። አሁን የሚፈለገ ካለ መብላት ይችላል አሉ ቁጭ ብለው እነሱ የሚስማማው ካለ መብላት ይችላል። አልከለከልንም። አልበላም ካለ ህዝቡ ደግሞ በግድ ብላ እንለውም። መልሱ ተመለሰ አልተመለስም። ሌላው አሁን የልጁ መጣ የወንድ ልጅ በስምንት ቀን ይህም ደግሞ ባህል ስለነበረ ቀደም ከባህሉ የተወሰደ ነው። ዛሬ ሰዎች ወላጆች ለልጆቻቸው ለአካላቸው ለባህሉ፣ ለአካላቸው ማማር ሲሉ እንጂ የፈለገ እንደፈለገ መሆን ይችላል ይገረዝ፣ ባይገረዝ የራሱ ነጻ። ስለዚህ የሚያገባን ነገር የለም። እኛ አልተገረዝክም እና የእግዚአብሔር ልጅ አይደለም አንልም። እንደ ብሎ ኪዳ ነው ክርስቶስን ይቀበልልን በአብ በወልድ መምንፈስ ይጠመቅ እንጂ ለኛ ክርስቲያን ነው። አሁን በሚጠይቁት ጥያቄ ሁሉ እነዚያ ሰዎች አፈሩ። መልስ ተሰጣቸው አልተሰጣቸውም? ተሰጣቸው አይደል እና፣ እንደዚህ ነው። ይሄን ሁሉ ታዲያ ከመማር የተነሳ ነው። ከማንበብ የተነሳ ነው። የቤተ ክርስቲያን የሃይማኖት አባቶቻችን የቱን ያህል ብስለት እንደነበራቸው ታዲያ፣ ከዛን ጊዜ ጀምሮ ወንጌሉ እንደዚህ ቢቀጥል ኖሮ እንዴት ጥሩ ነው። ግን እንደዚህ አይነት ጥያቄዎች ሲነሱ ሁል ጊዜ የኛ ወጣቶች ይጨነቃሉ። ከአብ የሚወጣው እንጂ የሚገባው አያረግም ሲል መደነባበር ነው። ሲቆዩ አባት ልጠይቅ ወይም ደግሞ መመሪ ገ ልጠይቅ ደግሞ እና ሲጠየቁ ደግሞ መልስ ካልሰጡ ደግሞ ማመር ይመጣና ያሙን በአይምሯቸው ይደነግጣሉ ወጣቶች። ምንም የሚጣል የለም ካለ ታዲያ ምንድን ነው? እውነትም እነዚህ ሰዎች የሚሉት ነው ነው መጠራጠር ይጀምራሉ። ነገር ግን ለሚጠይቋቸው ሁሉ መልስ ለመስጠት የተዘጋጃችው ሆኖ የሚለውን ከያዝ ማንም ጠላት፣ ማንም ተቀናቃይ ሊያጠራጥረንም ከነበርንበት ደግሞ ከእምነታችን ሊያስወጣን የሚችል ማንም የለም እና ባጭሩ በቤተ ክርስቲያናችን ስለሚበሉና ስለማይበሉ እንስሳት፣ ስለ ግዝረት፣ ስለ በዓላት፣ ስለ ማንኛውም ነገር ይህ ከእንደ ባህል የሚወሰድና ሌላው ደግሞ የጾም ቀኑም ደግሞ የጾም ቀናቱም ቀኖና ናቸው። የጾም ቀናቱም ቀኖና ናቸው። ደግሞ ባለፈው ብያቸዋለሁ። አብይ ጾም አርባ ቀን ለምን 55 ቀን ሆነ? ከዚያ እስከ መጽሐፍ ቅዱስ የሌለ የፍልሰታ ጾም፣ የገና ጾም፣ የሐዋርያት ጾም አረብረቡ ገሃድ እየተባለ የሁሉ ምንድን ነው፣ ከመጽሐፍ ቅዱስ የለም የሚሉ አሉ እና ለዚህም የምንሰጠው መልስ ብያቸዋለሁ። ስለ ቀኖናም ተምረናል ከመጽሐፍ ቅዱስ ወስደን እና የአንዲት ቤተክርስቲያን ጉዞ በስንት ይከፈላል ብያለሁ። ንገሮኝ፣ እንግዲህ በአንድ ቀን በሁለት አንደኛው ምንድን ነው? ዶግማ ወይም እምነት ዶግማ ወይም እምነት። ሁለተኛው ምንድን ነው? ቀኑ ነው። ዶግማ ወይም እምነት ማለት ምን ማለት ነው? እምነት ማለት ፍጥረታትን የፈጠረ አንድ ኃይል አለ፣ እግዚአብሔር አለ ብሎ ማመን። ያ እግዚአብሔር በአካል ሶስት ነው። መጽሐፍ ቅዱስ እንደነገረ በአካል ሶስትነቱ አብ፣ ወልድ፣ መንፈስ ቅዱስ ይባላል። ከሶስቱ አካላት አንዱ ኢየሱስ ክርስቶስ የእኛን ስጋ ተዋህዶ ከድንግል ተወልዶ በቀራኔው መርገማችን ሁሉ አስወግዶታል፣ ርኩሰታችን ሁሉ ቀድሶታል። ከዳውሎስ ባርነት ነፃ ወጥተናል። አሁን እኛ በጥምቀት ሁለተኛ ተወልደናል። የእግዚአብሔር ልጆች ነን። የዘላለም ህይወት አለን። ስጋውና ደግሞ ኃጢያትን ያስተሰርያል። የእግዚአብሔር ቃል ኃጢያትን ያስተሰርያል። ባጭሩ ክርስቶስ አደረኝ መዳን በኢየሱስ ክርስቶስ ነው ብሎ ማመን ዶግማ ይባላል፣ እምነት ይባላል። እግዚአብሔርን ማመን ክርስቶስ ሙቶ እንዳዳነን ማመን ይህ እምነት ይባላል። ቀኖና ደግሞ ያመኑ ክርስቲያኖች የሚመሩበት ህግና ደንብ የሃይማኖት አባቶች በሲኖደሳቸው ለክርስቲያኖች መመሪያ ይሆናል ብለው የሚያወጡት ስርዓት። ስለ ጥምቀት መጽሐፍ ቅዱስ ይናገራል። እንደ ወንድ ልጅ በስንት ቀን ይጠመቅ፣ ሴት ልጅ በስንት ቀን ትጠመቅ፣ መቼ ይጠመቁ፣ እንዴት ይጠመቁ፣ ከቅዳሴ በፊት፣ ከቅዳሴ በኋላ፣ ይሄ ሁሉ ቀኖና ነው። በዓላት መቼ ይከበሩ፣ ይሄ ሁሉ ቀኖና ነው። አሁን የምናከብራቸው በዓላት ሁሉ በቀናቸው አይደለም፣ እንደ እያመቹ ነው እንደ የሚያ በክረምት እንደሆነ ወደ በጋ ተዛውረው ይሄ ሁሉ ቀኖና ነው። በአምስት መቀደሱ ቀኖና ነው፣ ተነጋግረናል። ጾሙም እንደዚሁ ነው። ላደረገልን አምላክ በመጽሐፍ ቅዱስ ሐዋርያትን ያስቸገረው ሰይጣን ከልጅነት ጀምሮ ተቆራኝቶ የኖረው የሚለቀው በጾምና በጸሎት ነው ብሏል። ጾም ጠቃሚ ነው። ጌታም አርባ ቀን እና አርባ ሌሊት ጾም አሳይቶናል። ስትጾሙ እንደ ግብዞች አትሁኑ ብሏል። ሐዋርያትን በጾም አጋንንት ሲያባሩ አይተናል። በጾም ከመሾማቸው በፊት ካህናቱን ሲሾሙ አይተናል። ጾም ጠቃሚ ነው። ስለዚህ መጾም አለብን። እንዴት አድርገን እንጾም? ህግ ያስፈልጋል። ደንብ ያስፈልጋል። የግሉ ጌታ እንዳለ የተቀመጠ ነው። ሰው በግል ኃጢአቱ ለሌላ ብሎ የሚጸልየው ማንም የማያውቀው የስውር ጾም እንዳለ ይሁን። ግን በማህበር እንደምን ጸልይ ሁሉ በማህበር እንደምን መጸውት ሁሉ የማህበር ጾም ደግሞ ያስፈልጋል። ቀንን ወስን፣ ጊዜን ወስን፣ ወራትን ወስን አለ አባቶቻችን። ስለዚህ ምንናድርግ ባለፈው እንደተነጋገር ነው ዐብይ ጾምን ከመግቢያው በፊት አንድ ሳምንት፣ ከዚያ በኋላ ደግሞ ከመጨረሻ በኋላ አንድ ሳምንት ፍልሰታን 16 ቀን በምን ምክንያት? በዚህ ምክንያት። ገና ጸማዋራትን አረበረቡን ጋድን እንደዚህ እናድርግ። በምን ምክንያት? ምክንያት ምክንያት አላቸው፣ እያንዳንዳቸው። ጌታ ደግሞ ሁሉንም ነገር በስሜ አድርጉት፣ በእኔ የሚያምን ከእኔ የተሻለ ስራ ይሰራል ነው ያለ እሱ። ስለዚህ ያን ጊዜ የጾም ፍቅር ስለነበራቸው አባቶቻችን ያን ቀኑን አደነገጉ። በወቅቱ የነበሩት ምእመናን ደግሞ እግዚአብሔር የሚከብርበት ነገር እምነት የሚመስልበት የሚጠነክርበት ነገር ሁሉ ያስደስታቸው ስለነበር አሜን ብለው ተቀብለውት ኖሩ። እስካሁን እስከ እኛ ድረስ ቆየ። ያ ቀኖና ነው ቀኖና ነው። ይህን ስንል ቀኖና ማለት በጽድቅና በኩነኔ ውስጥ የማይገባ መሆኑን ተመልከቱ። መዳን በኢየሱስ ክርስቶስ ነው ብያቸዋለሁ። ነገር ግን ቀኖናው የአዳንንን ጌታ የምናመሰግንበት ፍቅራችን የምንገልጥበት ስርዓት ነው። ያ ስርዓት ደግሞ እንደ ጊዜ ሁኔታ ነው። አንድ ጊዜ ከፍ ሊል ይችላል አንድ ጊዜ ዝቅ ሊል ይችላል። አንድ ጊዜ ይሟላል። አንድ ጊዜ ይጓደላል። እንደ ችሎታችን ነው። ስንችለው እንሸክመዋለን፣ ሳንችለው እንቀንሰዋለን። ስለዚህ የጾም ቀኖናዎች በቤተ ክርስቲያናችን በስተው ከሆነ ምዕመናኑ የሃይማኖት አባቶችን ቀንሱልን፣ ስራ በስቷል፣ ስጋችን አይሌለው ችግር ሆኖብናል፣ ቀንሱልን ደግሞ አንሶናል እግዚአብሔር ላደረገልን ነገር አንሶናል ጨምሩልን ቢባል ደግሞ መጨመርም መቀነስም ይችላል። ነገር ግን የተሰጠንን አክብረን ብንይዘው ይጠቅመናል። ደግሞ ማንችለው ከሆነ ደግሞ የምንናገረውን እንወቅ። አንድ ነገር ልንገራቸው፣ እኛ አብዛኛውን ጊዜ የተሰጠንን ማክበር አን ብዙ ጊዜ አንችልም፣ ግን ሌላውን መተቸት እንችላለን። በገና ጾም ነው ጾመ ሐዋርያት ይሁን በገና ጾም በገና ጾም በገና ጾም አብዛኛውን ጊዜ የኛ ምዕመናን ይበላሉ፣ ግን ሌላ ሰው እንዴ ዛሬ ኦርቶዶክስ ጾም አይደለም እንዴ ይላል። የሚያውቀው ሰው ካሌንደር ላይ አይተናል፣ በዚህ ጊዜ ጾም አይደለም እንዴ ይላል። አልቻልኩም ሊል ይችላል። እንግዲህ ያ መጭስ ምንም ማድረግ አይቻልም። ያ ሆነ ግን፣ አንድ ሆቴል፣ አንድ ሰው ይሄድና አንድ ክርስቲያን እንግዲህ መፍረድ አንችልም፣ ሄዶ ስጋውን ይበላል። ሌሎች ደግሞ ሁለቱ ሊበሉ ይሄዳሉ። ሲሄዱ ግን ምን እያሉ ሄዱ መሰላችሁ በአቡነ ቴዎፍሎስ ጊዜ ነው አሉ ነገሩ እና እኚህ እነዚህ ምህመናን የገናን ጾም የሚደፋፈሩት ጾም ሐዋርያትን የሚደፋፈሩት የጾም ቀነኗን የሚደፋፈሩት ለምንድን ነው? እንደሆነ በዓላቱስ በአግባቡ የማይከበሩ ለምንድን ነው? ሲባል አባቶች እየከበዳቸው ይሆናል የሚል ጭምጭምታ ተይዞ ነበር። ታዲያ ምን እናድርግ፣ ልንቀንስላቸው እኮ እንችላለን ተብላ ገና ውይይት እኮ ነው፣ ጭምጭምታው ተሰምቷል። ይችን አሁን እነዚያ ሁለት ሰዎች ሰምተዋል። ስጋ ሊበሉ በገና ጾም ወደ ሆቴሉ ይሄዱ አሁን ይሄን እያወሩ ይሄዳሉ። የለም ቴዎፍሎስ የሚባል እነዚህ ጳጳሳት፣ የለም እንደሚባለው ልክ ነው፣ በዓላት ሊሽሩ ነው፣ ሴቶችን አስገብተው ሊያስቀድሱ ነው፣ ሴትና ወንድ አድርገው እንዲዘምሩ እየተደረገ ነው፣ ሌላም ሌላም መደፋፈሩ በዝተዋል። አሁን ደግሞ ጾም ይቀነስ ይላሉ አሉ፣ እነዚህ ሰዎች እያሉ ይሄዳሉ እኮ ነው ወደ ወዴት ነው። በኋላ ገቡና እነሱ አዘዋል እንዴ ሲሉ፣ ያኛው ደግሞ ቀድሞ ገብተው ይለዋል። ሽፍንፍን ነው በጾም ጊዜ የሚበላው ሽፍንፍን አሁን ይበላል። በኋላ ይሄን ወሬ ይጀምራሉ እነሱ። አንተ ገሌ ይሉታል፣ ያውቁታል። አቤት፣ አንተ እነዚህ ጎደኞች፣ ጳጳሳትም የሚሉትን ሰምተሃል እንዴ? አልሰማው እንዴ? ገና ጾም እኮ ይቀነስ፣ ጾም ይቀነስ ይላሉ አሉ ይሉታል። አይሉም ብለዋል ይሉ ይሆናል። ኧረ እኔውም ሰምቻለሁ ካላችሁ። ሆኖም ግን እኛ ኢትዮጵያውያን እኛ ኢትዮጵያውያን እንዲህ ያለውን ነገር ካንዱ አይደል አንዴት ነገር አንዴት ነገር ከምትጎል መቼም ደማችን ነው የምትፈሰው እና አንገት ተጣ እየበላ እኮ ነው እንዴ እየገዘገዘ ጮማውን እንሞት አለን እንጂ ፆማችን ይቀነሳል ማለት ዘበት ነው ይላል በሚለው እየገዘገዘ እኮ ነው እንደዚህ ነው ተመልከቱ አንድ ነገር ይሻሻልላችሁ የተባለ እንደሆነ ሌላ ሲን ወደ ሲፈጠረ አክብሩት የተባለ እንደሆነ የሚያከብር የለም ይሄ ነው ያስቸገረን እንጂ የኛ ቀኖና መለያችን ነው ምልክት ነው በረከት ነው ለምሳሌ ዛሬ የመየታችን የስደት ቀን ቁስቋምን በሀገራችን በኢትዮጵያ ቤተ ክርስቲያን በሙሉ ልዩ በዓል፣ ልዩ ክብር፣ ልዩ መሰባሰብ፣ ልዩ ባህል ነው ያለው። ያን ጊዜ ሰዎች ይተች ይሆናል፣ ይ በየቀኑ በዓል እያሉ ይሉ ይሆናል። ግን መጽሐፍ ቅዱስ ምንድን ነው የሚለን? የቅዱሳን መታሰቢያ ለበረከት ነው ይላል። ቅዱሳኔን ያደረጉትን ነገር ሁሉ ለቅዱሳኔ በቤተ ክርስቲያኔ መታሰቢያቸውን አደርጋለሁ፣ በየጊዜው በሚፈጠሩት ምዕመናን መካከል መታሰቢያቸውን አደርጋለሁ ባለው መሰረት ቅድስተ ቅዱስ አንድን እንግዲህ ማርያም ተታሰብ ዘን የባል ቤተክርስቲያናችን ይካሄዳል ታላ መጽሐፍ ቅዱስ ነው የሚለው ለበረከት ነው ይሄን ስርዓቱን ቀኖናውን የቅዱሳን መታሰቢያ በዓላቱም ይሄ ሁሉ ለበረከት ነው መዳን ግን በምንድን ነው በኢየሱስ ክርስቶስ የምናደርጋቸው አደርጋቸው ስርዓቶች ሁሉ ለበረከት ነው ለበረከት ነው ካለ ያን አድርገን የቅዱሳንን መታሰቢያ አድርገን በኋላ ነው ሁሉ በዋልን ቀን ሁሉ በኋላ ጊዜ ሁሉ ይምን ተነፈሰው ኦክሲጅን ይባረካል የምንለብሰው ልብስ ይባረካል። የምንኖርባት መሬት ትባረካለች። ማህበራዊ ኑሮ ይባረካል። የባለስልጣኖች ስልጣን ይባረካል። የሚወለዱ ልጆች ይባረካሉ። ጉልበት ይባረካል። ውበት ይባረካል። ማንኛውም ነገር ከሃጢያት በቀር ይባረክልናል። ታዲያ የበረከት ምንጭ፣ የበረከት መግቢያ፣ የበረከት መንገድ ሆኖ እስካገኘ ነው ድረስ ማንጠቀምበት ምንም ነገር የለም እንጂ የሚያሳፍረን አንገት የሚያስደፋ ስርዓትና ቀንና ምንም የለም።

He is who has of

አዳምን ታደግህ፣ አዳምን ታደግህ። የሰማንህውንስ ማን ሰው እኮ አምኗል? የእግዚአብሔርስ ክንድህ ለነማልተገልጹ ባየነውስ ጊዜ ሕማም ተሸክሞ ስለ በደላችን ተገርቁና ታሞ በይስሐቅ ማንድ ኢየሱስ ታረድህ ኢየሱስ ታረድህ የውን ከፍህደና አዳምን ታደግህ

በደል የለበት በደለኛ ሆኖ ይሰቀል ይገደል፣ መስቀል ተጭኖ በይስሐቅ ፋንታ ኢየሱስ ታረድህ፣ ኢየሱስ ታረድህ፣ ደሙን ክፍለና አዳምን ታደግህ አዳምን

ተቀበለ በሰው ልጆች ፈንታ በእንጨት ተሰቀለ። እኛ ግን ከሰስነው እንደ ወንጀለኛ፣ ስለ እኛ ቢሰቀል ሰማያዊ ዳኛ በይስ ሀቅፋንታ ኢየሱስ ታረድህ ኢየሱስ ከርህድ አዳምን ታድግ አዳምን ታድግ በሰው ልጆች ይውመት የታሰበው ሰይፍ አይተናል ሰምተናል።

አዳምን ታደግህ አዳምን ታደግህ።